በተባበሩት መንግስታት ድርጅት የንግድና የልማት ጉባኤ አንክታድ የኮሮና ቫይረስ ወረርሽኝ የታዳጊ ሀገሮችን ምጣኔ ሀብታዊ ድቀት እንዳያስፋፋው ዓለም አቀፋዊ የእዳ ክፍያ ስምምነት ምክረ ሀሳብ አቀረበ። የእነዚህ ሀገሮች የውጭ የእዳ ክፍያ ከሁለት ነጥብ ስድስት እስከ ሶስት ነጥብ አራት ትሪሊዮን ዶላር ሊያሻቅብ ይችላል ተብሎ ይታመናል። ከአዲስ አበባ ዘጋቢያችን መለስካቸው አመሀ ዝርዝሩን ይዟል። የተባበሩት መንግስታት ድርጅት አካል አንታድ ዛሬ ከጀኔቭ እንዳስታወቀው በታዳጊ ሀገሮች ላይ ዓለም አቀፍ ወረርሽኝ ኮቪድ-19 ያስከተለው ከባድ ምጣኔ ሀብታዊ ችግር የውጭ ብድር ክፍያ ብቃታቸው ጨርሶ ከመድቀቁ በፊት ሊወስዱ ይገባቸዋል ያላቸውን እርምጃዎች ዘረዘረ። አንግታድ ባቀረበው በዚህ ምክር ሐሳብ መሠረት በመጀመሪያ ደረጃ እነዚህ አገሮች የውጭ ዕዳ ክፍያቸው በጊዜያዊ ሁኔታ አሁኑኑ መቆም አለበት። ይህ እርምጃ ለታዳጊ ሀገሮች የመተንፈሻ ጊዜ ስለሚሰጣቸው ለብድር ክፍያ ያውሉ የነበረውን ሀብት ለሌሎች አጣዳፊ ጉዳዮች እንዲያፈሱት ይረዳቸዋል። ይህ እርምጃ በበቂ ሁኔታ ከተራዘመና ሁሉ አቀፍ ከሆነ ደግሞ ታዳጊ ሀገሮቹ ኮቪድ-19 ትርጉም ባለው መንገድ ለመመከትና ምጣኔ ሀብታዊ ዘላቂ ልማትን ለማስቀጠልም ሊጠቀሙበት እንደሚችሉ ያስረዳል። ምክረ ሀሳቡ የብድር ክፍያን ማንሳትንና እንደገና የማዋቀር መርሃ ግብርንም ጨምረዋል። በሶስተኛ ደረጃም ይህን ምክረ ሀሳብ ተግባራዊ የሚያደርግ ነጻና ዓለም አቀፋዊ የታዳጊ ሀገሮችን ብድር የሚያስተዳድር ባለስልጣን እንዲቋቋም ምክረ ሀሳብ አቅርበዋል። አንታድ ከዚህ ምክረ ሀሳብ ጋር ባቀረበው ዘገባ እንዳስታወቀው እነዚህ የዓለም ታዳጊ ሀገሮች የሚባሉት እንደ ኤሮፓ አቆጣጠር ከ2020 እስከ 2021 ባለው ጊዜ ብቻ እስከ 3.4 ትሪሊየን ዶላር የውጭ ዕዳ ክፍያ እንዲከፍሉ ይጠበቅባቸዋል። ከዚህ ውስጥ ከ2 እስከ 2.3 ትሪሊየን ዶላር የሚጠበቀው የተሻለ ምጣኔ ሀብታዊ አቋም አላቸው ከሚባሉ ታዳጊ ሀገሮች ሲሆን ከ66 ቢሊዮን እስከ 106 ትሪሊየን ዶላር የሚሆነው ገንዘብ ደግሞ የሚጠበቀው ከመካከለኛና በእጅጉ ድሃ ከሚባሉ ሀገሮች ነው። አብዛኛዎቹ ታዳጊ የሚባሉ ሀገሮች የሚገኙት በአፍሪካ ሲሆን ከእነዚህም አንዷ ኢትዮጵያ እንደሆነች ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ